ኮቪድ-19 የተጠቁና በጽኑ የታመሙ አፍሪካውያን በሌላው የዓለም ክፍል ካለው ታማሚ ጋር ሲነጻጸር በኮቪድ የመሞት እድላቸው ከፍተኛ መሆኑን የአፍሪካ የኮቪድ-19 የጽኑ ህሙማን ላይ የተደረገ ጥናት አመለከተ። ጥናቱ ኢትዮጵያን ጨምሮ በአስር የአፍሪካ ሀገራት የተካሄደ ሲሆን የኢትዮጵያ የአርማውር ሃንሰር ምርምር ተቋም በጥናቱ ላይ ሰፊ ሚና ያለው ተቋም ነው። ይሄ ጥናት በቅርቡ ዘ ላንሴት በተሰኘው የሕክምና መጽሄት ላይም ታትሟል። ጥናቱን በ ተመለከተ የአርማውር ሀንሰን የምርምር ኢንስቲትዩት ዳይሬክተር የሆኑት ዶክተር አበበ ገነቱ ጋር ኤደን ገረመው ቆይታ አድርጋ ነበር። ዶክተር አበበገነቱ ተቋማቸው ስለሚሰጣቸው ግልጋሎቶች ከሚያብራሩበት ይጀምራል። እንግዲህ የአርመር ሀንሰን የምርምር ኢንስቲትዩት በማሳጠር አህሪ እንለዋለን አህሪ የባዮሜዲካል እና ክሊኒካል የሚባሉ የምርምር አይነቶችን በሕክምና ውስጥ ለክሊኒካል ሰርቪስ ወይም በሽተኛን ለማከል የሚጠቅሙ ና ደፊት ደግሞ ክትባትና መድኃኒት በመስራት ና በመመራመር ላይ አተኩሮ የሚሰራ ድርጅት ነው በአስራ ዘጠኝ መቶ ስልሳ ሁለት አመተ ምህረት ነው የተመሰረተ በዋናነት ስጋ ደዌ በሽታ ላይ ምርምር ለማድረግ ከዛ ከጥቂት አመታት በኋላ ግን ከስጋሪ የተጫካሪ የሳምባ በሽታ ወይም ቲቢ የምንለውን እና ሌሎቹም ተላላፊ የሆኑ በሽታዎች ምርምር ስናደርግ ቆይተናል። እስከ አስራ ዘጠኝ መቶ ዘጠና ስድስት አመተ ምህረት ድረስ መንግስታዊ ያልሆነ ድርጅት ነበረ። በአስራ ዘጠኝ ዘጠና ስድስት አመተ ምህረት ግን ሙሉ በሙሉ ወደ መንግስት ተዛውሮ በአለርት ሆስፒታል ውስጥ የምርምር ክንፍ ሆኖ ለአስራ ሁለት አመታት ቆይተዋል። በሁለት ሺ ስምንት አመተ ምህረት በሚኒስትሮች ምክር ቤት በአዋጅ ራሱን የቻለ የምርምር ኢንስቲትዩት ሆኖ ከጤና ሚኒስቴር ካሉ ሰባት ኤጀንሲዎች ሆነ ተቋቁሟል። ሲቋቋምም ግልጽ የሆኑ ኃላፊነቶች እና ተግባራት ተሰጥተውታል። እነዚህም የክሊኒካል ምርምር ማድረግ፣ የባዮሜዲካል ምርምር ማድረግ፣ በክትባት እና መድኃኒት ዙሪያ የክሊኒካል ሙከራ ማካሄድ፣ አዲስም ይሁኑ ነባር የክሊኒካል ሙከራ በበሽተኞች ላይ እንዲያደርግ ኃላፊነት ተሰጥቶታል። ምርምር ያደርጋል እንዲሁም ደግሞ በአሁኑ ሰዓት በካንሰር ላይ የተለያዩ ምርምሮች እናደርጋለን። ከምርምር በተጨማሪ የድህረ ምረቃ ትምህርትን እንዲደግፍ ኃላፊነት ተሰጥቶታል። በራሱ ዲግሪ ባይሰጥም በተለያዩ ዩኒቨርሲቲዎች ተመዝግበው ኮርሳቸውን አጠናቀው ምርምር ስራ የሚሰሩ ሰዎችን የምርምር መድረክ ያዘጋጃል፣ ላቦራቶሪ ያዘጋጃል፣ የምርምር አማካሪ ያዘጋጃል። የምርምር ተቋማችን በኮቪድ አስራ ዘጠኝን ከመቋቋም አንጻር የተለያዩ ስራዎች ሲሰራ ቆይቷል። ከእነዚህም ውስጥ ለመጀመሪያው እንግዲህ ለምርምር ለረጅም ዓመት ስንጠቀምባቸው የነበሩ ላቦራቶሪዎች እና የተመራማሪ የሰው ኃይል ስለነበረን ኮቪድ አስራ ዘጠኝ ወደ ሀገራችን ሲገባ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላቦራቶሪ ቀጥሎ ሁለተኛው የመመርመሪያ ላቦራቶሪ ሆነው ተቋቁሟል። ከዚህ በፊት ለሌላ ጉዳይ ስንጠቀምባቸው የነበሩ ላቦራቶሪዎችን በማሻሻል ለኮቪድ አስራ ዘጠኝ ምርመራ አድርገናል አቋቁመናል። ከዚህ በተጨማሪ በተለያዩ የሀገሪቱ ክፍሎች የሚገኙ ላቦራቶሪዎች ኮቪድ አስራ ዘጠኝን ለመመርመር በሚያደርጉት ጥረት የተለያየ ድጋፍ አድርገናል። በተለይ የሰው ሀይል የተለያዩ በተለያዩ ሙያዎች የሰለጠኑ የሰው ሀይል ስለነበረን ብዙ ላቦራቶሪዎችን ደግፈናል። እንግዲህ አሁን መነሻችን የሆነው ይሄ ዘላንሴት የተሰኘው የሕክምና ጆርናል ወይም ደግሞ መጽሔት ላይ በወጣው ምርምር የተነሳ ነው። በዚህ ምርምር ላይ በጽኑ የታመሙ አፍሪካውያን ከሌላው ዓለም ክፍል ካለው በተለየ መልኩ የመሞት እድላቸው ከፍተኛ መሆኑን ያሳያል። እና የምርምሩ ይዘት ምን ይመስላል እና እዚህ ድምዳሜ ላይ የተደረሰው በምን ምክንያት ነው? እንግዲህ አሁን በቅርብ በላንሴት መጽሔት ላይ የታተመው ጥናታችን እና አፍሪካን ኮቪድ ናይንቲን ክሪቲካል ኬራት ካንስተር ይባላል። በአፍሪካ ጭንኛን ውስጥ የገቡ በሽተኞች ለማገገም ወይም ለመባባስ ምክንያቶች ምንድን ናቸው የሚል ጥናት የሚደረግበት ነው። በአስሩ የአፍሪካ ሀገሮች ነው ጥናቱ የሚደረገው። በጽኑ ማን ውስጥ የገቡ በሽተኞችን ክትትል በማድረግ የሚሰራ መልቲ ሴንተር ፐርስፔክቲቭ ኦብዘርቬሽናል ስተዲ የሚባል አይነት ነው። አስር ሀገሮች፣ ሰሜን ከምስራቅ፣ ከደቡብ እና ከምራብ በሁሉም አቅጣጫ ከአፍሪካ ሀገሮች ነው ምርምር የተደረገ። ስልሳ አራት ሆስፒታሎች ተካተዋል። ከእነዚህ ስልሳ አራት ሆስፒታሎች ውስጥ ሰባቱ ሆስፒታሎች ኢትዮጵያ ውስጥ ያሉ ሆስፒታሎች በዚህ ጥናት የተካተቱ ናቸው። እነዚህም እንግዲህ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ሆስፒታል፣ ሁለት ሆስፒታል የካ ኮተቤ አዲስ አበባ ሲሆን ሌሎቹ ደግሞ ደብረ ብርሃን ሆስፒታል፣ ሀዋሳ ሆስፒታል እና ግና ሆስፒታል ናቸው። እነዚህ ሰባት ሆስፒታሎች በሰባት ሆስፒታሎች ያሉ ጽሩ ይሆኗል። በአጠቃላይ ወደ ሰባት መቶ ዘጠና ሰባት የሚሆኑ ከዚህ ጋር በተገናኘ ለምርምር የተጠቀምንባቸው በሽተኞች ናቸው። ይህም እንግዲህ በአጠቃላይ ግን በአፍሪካ ያለውን መሪነት በመሪነት እየሰራ ያለው ዩኒቨርሲቲ ኦፍ ኬፕ ታውን ሲሆን ኢትዮጵያ ውስጥ ካለውን ደግሞ አህሪና ጤና ሚኒስቴር ነው። እንግዲህ ዋናው አላማችን የዚህ ስጥናት አላማ በኮቪድ አስራ ዘጠኝ ምክንያት ማን ውስጥ ክፍል ውስጥ የገቡ ሰዎች ለመዳን የሚያስፈልጋቸው ነገር ምንድን ነው የሚለውን ወይም ደግሞ ወደ ሞት የሚያደርሳቸው ምክንያቶች ምንድን ናቸው የሚለውን ማወቅ መፈለግ ነው። ከሁለት አንጻር አንደኛ ካለ ግብአት አንጻር ገንግመናል ግዛት በእቃል ሊሆን ይችላል፣ ሰው ሀይል ሊሆን ይችላል። ሁለተኛው ደግሞ የበሽተኛው የራሱ ሁኔታ፣ የበሽተኛ ሁኔታ ጽኑ ማን ውስጥ የገባ በሽተኛ ምን ሲሆን ነው በተሻለ አገግሞ የሚወጣው፣ ምን አይነት በሽተኞች ናቸው በሞት የሚዳረጉት የሚለውን የተወሰኝ የተለያዩ ተጓዳኝ በሽታዎችን በመገንገብ በነዚህ ነው እንግዲህ ዋናው አላማችን ማጥናት የፈለግ ነው እና ጥናቱን ያካሄድ ነው ጥናቱን ያካሄድ ነው ከግንቦት ሁለት ሺ አስራ ሁለት እስከ ታህሳስ ሁለት ሺ አስራ ሶስት ዓመተ ምህረት ነው። እንግዲህ በምርምሩ ከዚህ በፊት ምርምር መጽሔት ላይ ያልታተመው ወይም የማናውቃቸው መረጃዎችን ማግኘት ይችለናል። ከእነዚህም መረጃዎች ዓለም ላይ በዓለም አቀፍ ደረጃ በአማካኝ ከታየው በላይ ብዙ ሰዎች ጽኖማን የገቡ የአፍሪካ በሽተኞች የበለጠ ለሞት የተዳረጉ እንደሆኑ ለማወቅ ተችሏል። ከዛ በፊት ግን ወደ ጽኑ ህሙማን እንዲገቡ ሪፈራል ሪፈር ተደርገው ከመጡት ውስጥ ግማሹ ብቻ ናቸው እድሉን አግኝተው ወደ ጽኑ ህሙማን ውስጥ የገቡት። እንግዲህ ከዚህ ከተሳተፉት የአፍሪካ ሀገሮች በአጠቃላይ ሲታይ እና አንዱ ግኝት ነው እና ቅድም እንደሞከርኩት በዓለም አቀፍ ደረጃ በአማካኝ ጽኑ ህሙማን ውስጥ የገቡ ሰዎች ሰላሳ አንድ በመቶ ህይወታቸው ይመጣል። ነገር ግን በዚህ ጥናት ያገኘ ነው አፍሪካ በአማካኝ አርባ ስምንት በመቶዎቹ ለሞት ይዳረጋሉ ማለት ነው። ከዚህ በተጨማሪ ሌሎች ሀገሮች ላይ እንደተገኘው እድሜያቸው እየጨመረ በሄደ ቁጥር ህይወታቸው የማለፉ ሁኔታ እየጨመረ እንደሚሄድም ታይቷል። ስለዚህ የጥናት በአጠቃላይ የሚያሳየው ምንድን ነው? በአፍሪካ ውስጥ ምንም እንኳ የበሽታው በአጠቃላይ ገዳይነት ዝቅተኛ ቢሆንም ጽኑ ህሙማን ውስጥ ከገቡ ግን የመሞት እድላቸው ከሌላው ዓለም በተለየ ከፍተኛ መሆኑን አሳይተናል። እንግዲህ እስቲ እሱ ነገር ምናልባት ግልጽ ላይሆን ስለሚችል አሁን መጨረሻ ላይ ተናገሯት በአፍሪካ የበሽታው ገዳይነት የቀነሰው ለምንድን ነበረ ከጽኑ ህሙማን ከመግባታቸው በፊት? እሱ እንግዲህ እሱ ማጥናት ያስፈልጋል። አሁን እኛ ከምናጠናቸው የእኛ የምርምር ተቋም ከሚያጠናቸው ጥናቶች አንዱ ይሄ ነው። ምንድን ነው አፍሪካ ውስጥ ይህ ማይልድ የሚባለው ወይም ደግሞ በጣም ጽኑ ጽኑ ህመም የማያመጣው አይነት ወይም የአፍሪካ ኮቪድ አስራ ዘጠኝ የሚይዛቸው አፍሪካውያን ወደ ጽኑ ህሙማን የማሄዱበት ምክንያት ለምንድን ነው የሚለውም እንግዲህ የተለያዩ መላመቶች አሉ። እነዛን መላመቶች በማጥናት ላይ እንገኛለን። የጥናቱ ውጤት ሲያልቅ እንግዲህ ይፋ እናደርጋለን ማለት ነው። ግን አሁን ባለው ሁኔታ ጭኑ ማን ከገባ ግን አንድ ሰው ከሌላው አለም በተለየ ሁኔታ ለመሞት ከፍተኛ እድል አለው ማለት ነው። የመሞት እድል አለው። ከዚህ የጥናት ውጤት በመነሳት ምን አይነት ድምዳሜዎችና ጥቆማዎች ላይ ነው የተደረሰው? አሁን እንግዲህ ዋናው የሚነግረን ነገር ምንድን ነው አፍሪካውያን ራሳቸውን ከኮቪድ አስራ ዘጠኝ መጠበቅ አለባቸው። ምንም እንኳ ማይልድ የሚባለው አይነት ህመም ቢበዛም ጽኑ ህሙማን ውስጥ ግን አንድ ሰው የመትረፍ እድሉ ዝቅ ያለ ስለሆነ ጽኑ ህሙማን እንዳይገባ መከላከል አለብን ማለት ነው። አንደኛ። ሁለተኛ ጽኑ ህሙማን ውስጥ የሚያስፈልገን የሰው ሀይል ከሞላ ጎደል ቢሟላም የሚያስፈልጉት የህክምና መሳሪያዎች ግን አሁንም በጣም ዝቅተኛ እንደሆኑ አሳይቶናል። ስለዚህ የጽኑማን ህክምናችንን ኳሊቲውን መጨመርና የሚያስፈልጉ ግብዓቶችን ማሟላት እንደሚያስፈልግ አውቀናል። እንግዲህ ቅድም እንዳነሳው ይሄን ጥናት የመጨረሻው የጥናት ተሳታፊ የተሳተፈው በታህሳስ መጀመሪያ ነው። ስለዚህ ከታህሳስ መጀመሪያ አሁን እስካለንበት ግንቦት ድረስ የተለያዩ ስራዎች ተሰርተው በሁሉም አፍሪካ ሀገሮች በሚባል ሁኔታ መሻሻል አለ የጽኑ ሕሙማን ሕክምና። ስለዚህ አሁን አሁን ይህን ጥናት ደግመን ብን ብንሰራው ምን ያህል እንደተሻሻለ ያሳየናል። ስለዚህ ምን አየን ማለት ነው? የጽኑ ሕሙማን ሕክምና ክፍልን በማሻሻል ምን ያህል ሰውን ከሞት መታደግ እንደሚቻል ያሳየናል ማለት ነው። ያሰብነው ጥናት አሁን በዚህ ሁለት ሺ አስራ ሶስት አመት ምህረት መጨረሻ ይሄን ለማጥናት አስበናል። ሁለተኛው ከዚህ አሁን ኦልሬዲ አጥንተን ካሳተምነው ውስጥ ኢትዮጵያ የኢትዮጵያ በሽተኞች የሚመለከተውን ብቻ ለብቻ ተተንትኖ ለጤና ሚኒስቴር ይፋ ይደረጋል ማለት ነው። ይሄ አሁን ያጠናነው የጥናት ውጤት ለጤና ሚኒስቴር ገቢ ተደርጓል። ያ የሚሆነው ምንድን ነው? ይሄን ውጤት በመመልከት የተለያዩ የፖሊሲ አቅጣጫዎችን እና የሕክምና ሁኔታዎችን ጤና ሚኒስቴር እንዲከተል እናደርጋለን። ይህ እንግዲህ እሺ፣ አመሰግናለሁ ዶክተር።